ሚስተር ጁንከር ለፓርላማው ባደረጉት ንግግር ካለፈው ጥር ወዲህ ብቻ ወደ አውሮፓ ከ500 ሺ በላይ ስደተኞች መግባታቸውን አስታውሰው አብዛኛዎቹ ስደተኞች የመጡባቸውን አገሮችም አስታውቀዋል። አብዛኛዎቹ ስደተኞች ከሶሪያ ጦርነት በሊቢያ ከእስላማዊ አሸባሪ ቡድኖች ጥቃትና በኤርትራ ካለው አገዛዥ ሸሽተው ነው የመጡት በማለት በአሁኑ ወቅት ከሁሉም በላይ ትኩረት ሊሰጠው የሚገባው ጉዳይ እዚሁ አውሮፓ የተከሰተው ሰብዓዊ ቀውስ መሆኑን አስገንዝበዋል። ዛሬ ይፋ የሆነውና የተከሰተውን የስደተኞች ቀውስ ያቃልላል የተባለው እቅድ ተጨማሪ ስደተኞችን ከግሪክ፣ ጣሊያንና ሃንጋሪ ወደ ሌሎች ሀገሮች በኮታ ማከፋፈልን የሚጠይቅ ነው። ኮሚሽኑ ከዚህ ቀደም አርባ ሺህ ስደተኞችን በተለይ ከግሪክና ጣሊያን ወደ ሌሎች አባል አገሮች ለማሰራጭ የታቅዶ ያገኘው ምላሽ ውስን የነበረ መሆኑ የሚታወቅ ሲሆን በአሁኑ ወቅት ግን ካለው ችግር ማንም አገር ሊያመልጥ እንደማይችል በመግለጽ ሁሉም አባል አገሮች ኃላፊነታቸውን እንዲወጡ የሚጠይቅ ነው። ቅዱ ለአባል ሀገሮች የሚደለደሉት ስደተኞች ብዛት እንደየሀገሮቹ ኢኮኖሚ የሕዝብና የስራ አጥ ብዛት እንዲሁም አገሮቹ ከዚህ ቀደም ከተቀበሏቸው ስደተኞች ብዛት አንጻር እየታየ እንደሚሆን ቢታወቅም እንግሊዝ፣ ዴንማርክና አይርላንድ ግን በዚህ ኮታ አሰራር ሊገደዱ የማይችሉበት የሕብረቱ አንቀጽ እንዳለ ነው የሚነገረው። ከህብረቱ ሀገሮች ውስጥ እንደ ጀርመን ተባባሪና ፈጥኖ ደራሽ የሆነ ሀገር አልታየም። እስከ ዓመቱ መጨረሻ ድረስ 800 ሺህ ስደተኞችን ለመቀበል ባሳየችው ፈቃደኝነት ምክንያት በየቀኑ በሺህ የሚቆጠሩ ስደተኞች ወደ ተለያዩ የጀርመን ከተሞች በመትመም ላይ ናቸው። ሆኖም ችግሩ በአንድ ወይም በተወሰኑ ሀገሮች የሚቃለል ባለመሆኑ አባል ሀገሮች ስደተኞችን በኮታ እንዲከፋፈሉ ኮሚሽኑ ብቻ ሳይሆን ቻንስለር አንግላ ሜርከልን ጨምሮ ሌሎችም አሳስበዋል። ይሁን እንጂ ሃንጋሪን የመሳሰሉ የምስራቅ አውሮፓ ሀገሮች የኮታ አሰራሩን አጥብቀው የሚቃወሙ በመሆኑ እቅዱን ተግባራዊ ለማድረግ አሁንም ችግር ሊኖር እንደሚችል የሚገመት በመሆኑ ኮሚሽኑ ከእቅዱ ጋር አስገዳጅ አሰራሮችንም መዘርጋት ይኖርበታል የተባለ ነው። ፕሬዚዳንት ጁንከር ግን አውሮፓ ካለው ሀብትና የህዝብ ብዛት አንጻር እያስተናገደ ያለው የስደተኞች ብዛት አስፈሪ አለመሆኑን በመጥቀስ መንግስታት በአንድ ላይ እንዲቆሙ ነው አጽንኦት ሰጥተው የተናገሩት። ጊዜው የምንፈራበትና ስጋት ላይ የምንወድቅበት ሳይሆን ሰብአዊነት የምናሳይበት ነው። እኛ አውሮፓውያን ታሪካችንንም ማስታወስ አለብን። አውሮፓ ሁሉም ስደተኛ የነበረበት አህጉር ነው በማለት መንግስታት ለችግሩ ቀና ምላሽ እንዲሰጡ ጥሪ አቅርበዋል። ፕሬዚዳንት ጁንከር አክለውም የህብረቱ የስደተኞችና ፈላሲያን እቅድ ሰዎች በህጋዊ መንገድ ወደ አውሮፓ መግባት የሚችሉበትንም አሰራር ማጠቃለል ይኖርበታል በማለት በዚህ በኩል ኮሚሽኑ እስከሚቀጥለው ዓመት ድረስ ዝርዝር እቅድ የሚያቀርብ መሆኑን አስታውቀዋል። ያም ሆኖ ግን አሉ ፕሬዚዳንት ዩንከር በንግግራቸው መፍትሄው ሊመጣ የሚችለው የችግሩን ምንጭ ስናደርቅ ነው። ለዚህ የስደተኞች ቀውስ የተዳረግነው ነው በምን ምክንያት ነው? የህብረቱ የውጭ ፖሊሲ ጠንካራ መሆን አለበት በማለት በአካባቢያችን የሚካሄዱ ጦርነቶችንና የሰብአዊ መብት ጥሰቶችን ከእንግዲህ አይቶ እንዳላየ መሆን እንደማይቻል አስረድተዋል። በተለይ በሳህል በመካከለኛው አፍሪካ፣ የአፍሪካ ቀንድና ሰሜን አፍሪካ ሀገሮች ያለውን ቀውስ ለመግታት እንዲረዳ ኮሚሽኑ የአንድ ነጥብ ስምንት ቢሊዮን ዩሮ ገንዘብ ለመመደብ እቅድ የያዘ መሆኑንም አስታውቀዋል። ገበያው ንጉሴ ለዶቸ ቬሌ ራዲዮ ብራስልስ።